እግዚአብሔር አምላካችንን እናመሰግናለን። ዛሬ አብረን የምንመለከተው ክፍል በዚህ በማቴዎስ ወንጌል ከቁጥር ምዕራፍ 7 ከቁጥር 13 እስከ 14 ላይ ያለውን ነው። እንደዚህ የሚል ርዕስ ሰጥቼዋለሁ፣ በጠባቡ ደጅና ቀጭኑ መንገድ የሚል ርዕስ ሰጥቼዋለሁ። ጌታ ኢየሱስ ክርስቶስ ነው የተናገረው። በነገራችን ላይ ይህንን ክፍል ጌታ ኢየሱስ ሲናገር የተናገረበት ክፍል በመጽሐፍ ቅዱስ በወንጌል በጣም የታወቀ ክፍል ነው። ምን ተብሎ ይታወቃል? የተራራው ስብከት ተብሎ ይታወቃል። ይሄ ክፍል ከማቴዎስ ወንጌል ምዕራፍ አምስት እስከ ማቴዎስ ምዕራፍ ሰባት ማቴዎስ አምስት ስድስት ና ሰባት ሶስቱ ምዕራፎች ያካተተ ክፍል ነው እና ረጅሙ የጌታ ኢየሱስ ክርስቶስ ስብከት ነው እና በጣም አስደናቂ እውነቶች አሉበት። በዚህ በተራራው ስብከት ውስጥ ብታነቡት ትደነቃላችሁ። የተራራውን ስብከት ይሰብክ በነበረበት ጊዜ ጌታ ኢየሱስ ተራራ ላይ ቁጭ ብሎ፣ ደቀ መዛሙርቱ ዙሪያ ሆነው፣ እጅግ በጣም ብዙ ሰዎች ደግሞ ከበታቹ እያዳመጡት ነበር እና ትኩረቱ የስብከቱ ትኩረት ደቀ መዛሙርቱ ናቸው። ነገር ግን እጅግ በጣም ብዙ ሺህ ሰዎች ይሰሙት ነበር እና ስብከቱ ሲያልቅ ማቴዎስ ወንጌል ምዕራፍ 7 ቁጥር 29 ላይ ይሰሙት የነበሩ ሰዎች ምን ብለዋል ሁሉም አስተያየት ሰጥተዋል እና ቁጥር 28 ና 29ን ላንብብላችሁ ምዕራፍ 7 ኢየሱስም ይህን ነገር በጨረሰ ጊዜ ህዝቡ በትምህርቱ ተገረሙ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና የሚል አስተያየት ተጽፎ ታገኛላችሁ እና ጌታ ኢየሱስ እግዚአብሔር ነው የሰውን ስጋ ከቅድስት ድንግል ማርያም ለብሶ ይዞ እየተወለደ ነው። ስለዚህ እንደ እግዚአብሔር ነው የሚያስተምረው እና በጥበብ በማስተዋል ሰዎች ሁሉ እንዲገባቸውም ያስተምረ የነበረው እና እነዛ ሰዎች እየሰሙ ነው። ጌታ ኢየሱስ ክርስቶስ አሁን እዚህ ቦታ ያለውን ቃል እየተናገረው በእርግጥ ቅድም እንዳልኩት የተራራውን ስብከት ስታነቡ በጣም አስደናቂ የሆኑ የሕይወት ፕሪንስፕሎች አሉበት። አንድ ደቀ መዝሙር የጌታ ተከታይ ምን መሆን እንዳለበት የሚናገሩት ትምህርቶች አሉበት። ግን እኔ ያው ወደዛ ውስጥ አልገባም። በሳምንታት ወራት ይፈጃል በየሳምንቱ ልስበክ ቢባል። ግን አንድ ነገር አሳየቻችሁ ወደ ቁጥር 13 እና 14 ትመጣለሁ። ቁጥር 12ን ስትመለከቱ እንደዚህ ብሏል። ጌታ ኢየሱስ ምን አለ ሰዎች ሊያደርጉላችሁ እንግዲህ ብሎ ነው የጀመረው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ብሎ ተናገረ። በጣም የሚገርም ቃል ነው። በዓለም ውስጥ ይሄ ቃል ተወስዶ ጎልዳማ ቨርስ ወይም ዘጎልደን ቨርስ፣ አማርኛና እንግሊዝኛውን አደባለኩት። ዘጎልደን ቨርስ ወይም ወርቃማው ጥቅስ ተብሎ ይታወቃል። ማንም የሃይማኖት ሰው ይህንን እንደዚህ አይነት ቃል ተናግሮ አያውቅም። ሰዎች እንዲያደርጉላችሁ የምትወዱትን እናንተ አድርገውልኛል፣ አላደረጉልኝም ብላችሁ ሳታዩ ሳትቆጥሩ እናንተ አድርጉላቸው እና እናንተ ስታደርጉላቸው ሰዎች ደግሞ ለእናንተ አጸፌታ ሊያደርጉላችሁ ይችላሉ። ቢያደርጉም ባያደርጉም ግን ሰዎች ሊያደርጉላችሁ የምትፈልጉትን እናንተ አድርጉ ብሎ ተናገረ። ከዛ ቀጥሎ ነው ቁጥር 13 እና ቁጥር 14ን የተናገረ። በዚህ በስላይዴ ላይ ይሄ ምዕራፍ 7 ስለ ጸሎት ይናገራል። በሰዎች ላይ መፍረድ እንደሌለብን ትክክለኛ ባልሆነ መንገድ እንደዚሁ ይናገራል። ክቡር የሆኑ ነገሮቻችንን መጠበቅ እንዳለብን ይናገራል። አሁን ቁጥር 13 እና 17ን አነብላችሁና ወደ ዛሬው መልእክቴ በቀጥታ እሄዳለሁ። እንደዚህ ይላል፣ በጠበበው ደጅ ግቡ። ይሄ ትዕዛዝ ነው። ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። አሁንም ይህንን ቃል ሌላ ማንም የሃይማኖት መሪ ተናግሮት አያውቅም። ጌታ ኢየሱስ ክርስቶስ ብቻ ነው የተናገረው እና ስለዚህ ቃል ነው ዛሬ አብረን የምናየው የመጀመሪያው ነጥቤ የሰው ህይወት፣ ይሄ ቃል የሚያሳየው አጠቃላይ የሆነውን ነገር እናገራለሁ። የሰው ህይወት በምድር ላይ እንደ ጉዞ እንደሆነ እንድናውቅና እንድናስተውል ጌታ ኢየሱስ ክርስቶስ ይፈልጋል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱን ትልቅ ነው፣ ወደ እሱ የሚገቡ ብዙዎች ናቸው ብሎ ነው የተናገረው። ወደ ህይወት የሚወስደው መንገድ ግን ጠባብ ነው። ቀጭን ነው። ወደሱ ያንን ደግሞ የሚያገኙት ጥቂቶች ናቸው ብሎ ነው የተናገረው። እና የሰው ህይወት በምድር ላይ እንደ ጉዞ ነው። ምናልባት አንዳንዶቻችሁ ይህንን አስተውላችሁ ይሆናል ብዬ አስባለሁኝ። እና ጉዞ ስንወለድ ይጀምራል። እና አንድ ቀን በህይወታችን አንድ ቀን ማለት ስንሞት ይሄ የምድሩ ጉዞ ያከትማል። በእርግጥ የሰው ህይወት በመወለድ እና በመሞት ብቻ የሚያከትም አይደለም። ልክ ነው። ስንወለድ ነው የሚጀምረው። እኛ እንደ ቡዲስቶች ወይም ደግሞ እንደ ሩቅ ምስራቅ እምነት ተከታዮች በሪኢንካርኔሽን አናምንም። እኛ ሪኢንካርኔትድ አይደለንም፣ እንደዛ ይላሉ እነሱ። እኛ ስንወለድ ነው የጀመርነው፣ ኦፍኮርስ ስንጸነስ ነው የጀመርነው። ከዛን ጀምሮ እስከምንሞት ድረስ እንቀጥላለን። ግን ሞት የመጨረሻ ማብቂያችን አይደለም። ከሞት ባሻገር ዘላለማዊ ዘላለማዊነት ውስጣችን አለን። አንዳንድ ሰዎች ለምንድን ነው እግዚአብሔር ማምለክ የሚያስፈልገው የሚል ጥያቄ መጠየቅ ይችላሉ፣ መጠየቅም አለባቸው። ዋናው ምክንያት እኛ ዘላለማዊነት ስላለን። እግዚአብሔር አዳምና ሔዋንን ሲፈጥራቸው አዳምን በአፍንጫው ጋር ጠጋ ብሎ የሕይወትን እስትንፋስ እፍ አለበት ይልና ዘፍጥረት ምዕራፍ ሁለት ላይ የዘላ ዘላለማዊ ሕይወት ወይም ህያው የሆነ ነፍስ ያለው ፍጡር ሆነ ይላል። ስለዚህ ሰው ዘላለማዊነት አለ። ዘላለምን ግን የት ነው የምናሳልፈው? ወይ መንግስተ ሰማይ ነው ወይ ሲኦል ውስጥ ነው። ሁለት መጨረሻዎች ናቸው ያሉት እና ታዲያ የምድር ጉዟችን የምድር ሕይወታችን እንደ ጉዞ ነው። እኛ የምድር ሕይወታችን እንደ ጉዞ በመሆኑ ብዙ የመጽሐፍ ቅዱስ ላይ ያሉ የእግዚአብሔር ሰዎች ይህንን የምድርን ጉዞ ምን ብለው ገልጸውታል? አንዳንዶች እኛ እንግዶች ነን በምድር ላይ ብለው ገልጸውታል። እንግዶች ነን። እንደውም እንግዳ ነኝ እኔ ስኖር በዚህ ዓለም የሚል መዝሙር አለ። ምናልባት ወደፊት ጽፌው እንዘምረዋለን። እንግዶች ነን ማለት እንግዳ የሆነ ሰው በአንድ ቤት ውስጥ ዘላለማዊ ነዋሪ አይደለም፣ ወይም እስከሚሞት ድረስ ነዋሪ አይደለም። እንግዳ ይኖራል፣ የመጣበትን ዓላማ ሲጨርስ ይሄዳል። ልክ እንደዛ ነን እኛ በምድር ላይ እንግዶችንም የምድር ህይወታችን የእንግድነት ህይወት ነው። ያዕቆብ በብሉይ ኪዳን ላይ ፈርዖንን ሊተዋወቅ ሲገባ ዮሴፍ ልጁ ከፈርዖን የፈርዖን ዋና ባለስልጣን ነበር ሲያስገባው እድሜ ስንት ነው ሲለው የእንግድነት ዘመኔ ይህን ያህል ዓመት ነው ብሎ ነው የተናገረው። እና ያኔ እውነተኛ አማኞች በምድር ላይ እንግዶች እንደሆኑ ነው የሚያውቁት። በእርግጥ ዓለማውያንም እግዚአብሔርን የማያምኑ ከሃዲዎችም በምድር ላይ እንግዶች ናቸው። ማንም እንግዳ ያልሆነ ሰው የለም በምድር ላይ እና ጴጥሮስ ደግሞ በዚህ በአዲስ ኪዳን ምን ብሎ ጽፏል? የምድር መጻተኞች ነን። መጻተኛ የሚለው እንደዚሁ እንግዶች የሚለውን ቃል ለመግለጽ የተጠቀሰ ሀሳብ ነው። ታዲያ ለጊዜው ታይተን ኖረን፣ አንድ ወቅት ደግሞ በዚህ ምድር ላይ መታየታችን ይጠፋል። አሁንም የጌታ ኢየሱስ ክርስቶስ ግማሽ ወንድም የምንለው ያዕቆብ በያዕቆብ መልእክት ላይ አዲስ ኪዳን መጨረሻ አካባቢ ምን ብሎ ተናግሯል? ሕይወታችሁ ምንድን ነው ብሎ ጠየቀና ሕይወታችሁ ጠዋት ታይቶ በኋላ እንደሚጠፋ እንፋሎት ነው ብሎ ተናግሯል። እንፋሎት ቬፐር የምንለው ነው። ጠዋት ፀሐይ ሲወጣ ከየቅጠሉ ላይ እያየ ነው እንትን ቬፐር ይወጣል ከዛ በኋላ ግን ዲሳፒር ያደርጋል። ልክ እንደዛው ነው ህይወት የምድር ህይወት ብሎ ነው የተናገረው። እና ታዲያ በጉዞ ላይ ነው ያለን። ጉዟችን ወደ አንድ ትልቅ እና ዘላለማዊ መጨረሻ ነው። አማኞች ከሆንን ወደ መንግስተ ሰማይ ነው፣ አማኞች ካልሆንን ደግሞ ወደ ሲኦል የሚደረግ ጉዞ ነው። የዚህ የሁለት ግብ ያለው ጉዞ ላይ ያለን ሰዎች ነን። ግን አንድ ሰው በተመሳሳይ ሰዓት ወደ ሁለቱም አቅጣጫ መሄድ አይችልም። አንድ ሰው መጓዝ የሚችለው ወይ ወደ ሲኦል ነው ወይ ወደ መንግስተ ሰማይ ነው። እና ሰዎች ወደ ሲኦል የሚጓዙ ሰዎች ከመንገዳቸው እንዲመለሱ ነው ጌታ ኢየሱስ ክርስቶስ ወደ ምድር የመጣው ሰዎች ከሲኦል ጉዞ ተመልሰው የመንግስተ ሰማይ ጉዞ ውስጥ እንዲገቡና የመንግስተ ሰማይ መንገድ ውስጥ ገብተው መጨረሻቸው ያማረ እንዲሆን እዚህ ምድርም ላይ በመንግስተ ሰማይ መንገድ የሚጓዙ ሰዎች የሚያገኙትን ሰላም፣ እርካታ፣ ጽድቅ፣ ቅድስና የተባሉትን ነገሮች በሙሉ እንዲያገኙ ነው። እና የምድር ህይወት ጉዞ ነው። ይህንም በአይምሯችንና በልባችን መጻፍ አለብን እና ሁለት ነገሮችን ነው እንግዲህ ይሄ የጌታ ኢየሱስ ክርስቶስ መልእክት የሚያሳየው። ቀስ በቀስ ያው በነጥብ በነጥብ እየገለጥኳቸው ይሄዳሉ እና ሁለተኛው ነጥቤ የጌታ ትእዛዝ ምን እንደሆነ እዚህ ጋር እናያለን። ጌታ ትእዛዝ ሰጥቷል። አሁን ሁለተኛው ነጥቤ እዚህ ላይ ያለው ቁጥር 13ን ስትመለከቱ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ብሎ የመጀመሪያ እንትኑን ሀሳቡን ሲገልጥ ጌታ የተናገረው እንግዲህ ብዙ ሺህ ሰዎች ናቸው እየሰሙ ያሉት። ትእዛዝ ነው የሰጠው፣ በጠበበው ደጅ ግቡ። ይሄ በእንግሊዝኛ ኢምፐራቲቭ የምንለው ትእዛዝ ነው። በቀጥታ የአማርኛውም ስሜት እንደዚሁ ትእዛዝ እንዳለ ነው የሚያሳየው። በጠበበው ደጅ ግቡ ብሎ ነው ጌታ ኢየሱስ ያዘዘው። እና በጣም የሚገርም ነው። ብዙ ሰዎች ናቸው እዛ የተቀመጡት። አንዳንድ ነገሮችን እንድናስብ ፈልጋለሁ። ይህንን ትዕዛዝ በተመለከተ የመጀመሪያው ነገር እንድናስብ የምፈልገው የሚሰሙት ሰዎች ቁጭ ብለው ይሰሙ የነበሩ ሰዎች ናቸው እና ተራራ ላይ ቁጭ ብሎ ነው እየተናገረ ያለው እና ደቀ መዛሙርቱ ፊቱ አሉ፣ ብዙ ሺህ ሰዎች ከበታች አሉ። በጠበበው ደጅ ግቡ ብሎ ሲናገር እየሰሙ ነው። እነዚህ ሰዎች የህይወት ጀማሪዎች አይደሉም። ህፃናት ብዙ ያሉበት አይመስለኝም ያ ስብሰባ ላይ። እና ለህፃናት አይደለም ይናገር የነበረው ትልልቅ ሰዎች ፣ ቢያንስ ምናልባት ትንሹ ሰው እዛ ስብሰባ ውስጥ ይኖር ይኖራል ብዬ የማስበው ቲኔጀሮች ሊሆኑ ይችላሉ። ምናልባት በእድሜ አነስተኛ ሆኑ፣ ግን ብዙዎቹ ትልልቅ ሰዎች ናቸው። እና ከ15፣ ከ20 ዓመት በላይ ያሉ ሰዎች ናቸው። እና አይሁዶች ናቸው። ሁሉም ሁሉም ሃይማኖተኞች ናቸው። ፊት ለፊቱ ደግሞ ዙሪያው ያሉት ደቀ መዛሙርቱ ናቸው። ለእነዚህ ለሰዎች ነው እየተናገረ ያለው። እና በጠበበው ደጅ ግቡ ብሎ ሲናገር ሰዎች ያስቡ የነበረውን ነገር መገመት ትችላላቸው። የጠበበ ደጅ ምን አይነት ቋንቋና ንግግር ነው? በእርግጥ ጌታ ኢየሱስ ክርስቶስ ብቻ ነው። አሁንም ቅድም እንደተናገርኩት ሰዎች ሊሄዱ የሚችሉባቸው ሁለት መንገዶች እንዳሉ ከሃይማኖት መሪዎች የተናገረ ጌታ ኢየሱስ ክርስቶስ ብቻ ነው። ሌሎች ይሄንን ተናግረው አያውቁም አያውቁም አያውቁም። እና ጌታ ይናገር የነበረው ልክ ለእነዚህ ሰዎች ሲናገር ትዕዛዙን ሲናገር አሁኑኑ ካሉበት የሕይወት መንገድ ተመልሰው አቅጣጫቸውን ቀይረው በዚህ እሱ ግቡ ወደሚለው የሕይወት መንገድ እንዲገቡ ውሳኔ እንዲወስኑ መንገዳቸውን እንዲቀይሩ አቅጣጫቸውን እንዲቀይሩ የሚጠቁምና የሚያዝ ነበረ እና ሀሳቡ ምንድን ነው? እዚህ ስላይድም ላይ ያስቀምጨዋሉ ከዚህ በፊት እንደዚህ አይነት የህይወት ምርጫ እንዲያደርጉ ቻሌንጅ እንደተደረጉ አይነት ሰዎች አይደለም፣ ተደርገውን ለማያውቁ ሰዎች አድርጎ ነው ይናገር የነበረው እና ይህንን እንድናስብና እንድናስተውል ያስፈልጋል። እኔ ግን እዚህ ጋር አንዳንድ ነገር ተጨማሪ ከምናስብባቸው ነገሮች አንዳንድ ነገር መናገር እፈልጋለሁ። እኛ ሁላችንም ስንወለድ ነው ህይወት የጀመርነው ጉዞ የጀመርን ነው ብያለሁ። ግን እኛ ስንወለድ አንዳንድ ነገሮች አልመረጥም። ለምሳሌ ቤተሰቦቻችንን አልመረጥንም። የታወቀ ነገር ነው። አባቴ እናቴ ማይሁን ብዬኔ ምርጫም አልተጠየቅኩም። እዛም ውስጥ አልገባንም። ሳናቀው ነው የተወለድነው ከእናትና ከአባቶቻችን። የፊታችንን ከለር ጥቁር፣ ነጭ ወይም ደግሞ ቀይ ወይም ጠይም፣ ቸኮላት ምናምን ይሁን ብለን አልመረጥም። ሳናቀው ነው ያለ ምንም ምርጫ ነው የተወለድነው። ኦሮሞ፣ አማራ፣ ትግሬ አሁን ሰዎች በዘራቸው ሲጨቃጨቁ፣ በዘር ሰዎችን ሲጠሉ በጣም ነው የሚገርም። ይህ ምን አይነት ምን አይነት አለማስተዋል ነው? ምክንያቱም ማንም ሰው መርጦ በዚህ ዘር በዛ ዘር አልተወለደም። እዚህ አሁን ጌታ ኢየሱስንም እየሰሙ ያሉት ሰዎች ሁሉ ሁሉም የሰው ልጅ እንደዛ ነው። ስለዚህ እንዴት መወለድ እንዳለብን መርጠን አይደለም የተወለደ የት ሀገር መወለድ እንዳለብን መርጠን አይደለም የተወለድነው። አንዳንድ ሰዎች አሜሪካ እየመጡ ይወልዳሉ። ልጆቻቸው ግን ምርጫ አልተጠየቁም አይደል? አሜሪካ መጥተው ይወልዱና ይሄዳሉ። ዩሮፕ መጥተው ይወልዱና ይሄዳሉ። ግን የልጆቹ ምርጫ የለበትም። ምክንያቱም እኛ እንደዛ የመምረጡ መብት ውስጥ ማህጸን ውስጥ እየነበርን አልነበረንም። ታዲያ ሰዎች እንደዚህ አይነት ሁኔታ ውስጥ እያሉ ግን አንዳንድ ጥያቄ መጠየቅ አለባቸው ብዬ አስባለሁ። በእኛ ሳንመርጠው በእግዚአብሔር ጥበብ በእግዚአብሔር አሰራር በእግዚአብሔር አስደናቂ መለኮታዊ ስራ በተወለድንበት ሁኔታና ሕይወት ውስጥ እያለን ከፈጣሪ ጋራ ምን አይነት ግንኙነት ነው ሊኖረኝ የሚገባው እና መጨረሻዬ ምንድን ነው የሚሆነው መጨረሻ መጨረሻ የምቆምበት ቦታ እግዚአብሔር በፍርዱ ሲገለጥ የት ነው የሚሆነው የሚለውን ጥያቄ መጠየቅ አለብን። ትናንትና ከአንዳንድ ሰዎች ጋር ውይይት አደርግ ነበር እና አንዲት ሴት አንድ ጥያቄ ጠየቀችኝ። የፓስተር ሚስት ናት እና ምንድን ነው ያለችኝ በጣም ልጆቻችን አሁን ኤቲስቶች በጣም የኤቲስቶች ቻሌንጅ አለባቸው እና ምንድነው የምናደርገው? እንደውም አንድ ጊዜ አንድ የልጆች አስተማሪ መካከል በጣም ሩድ የሆነ ኤቲስት ነው ሲያነጋግረኝ እንሰጠው መልስ አጣሁኝ፣ እና በጣም ደግሞ ተናደድኩኝ። እና ምንድነው የምትለው ብላ ጠየቀችኝ። መጽሐፍ ቅዱሳዊ መልስ እንድሰጥ የምትፈልጊ ከሆነ መጽሐፍ ቅዱስ ላይ ማንም ሰው የፈለገውን ያህል ኤቲስት ሊሆን ይችላል። ማንም ሰው ግን የእግዚአብሔር እውቀት ውስጡ ታትሞበታል። ማንም ሰው እኛ ወንጌልን ለማገልገል በምንወጣበት ጊዜ ይሄ በአእምሯችን ውስጥ ሁል ጊዜ ተጽፎ መቀመጥ አለበት። ሮሜ ምዕራፍ አንድ ላይ ብትመጡ የእግዚአብሔር ነገር ይላል። የሮሜ መጽሐፍ ሐዋርያው ቅዱስ ጳውሎስ ነው የጻፈው በመንፈስ ቅዱስ ሆኖ የእግዚአብሔር ነገር ከተሰሩ ነገሮች ታውቆ ግልጥ ሆኖ አምላክነቱ፣ ጥበቡ፣ ኃይሉ በዚህ በተፈጠረው ፍጥረት በሙሉ ግልጽ ሆኖ ይታያል ይላል እና ማንም ሰው እግዚአብሔር በውስጡ እግዚአብሔር የለም ብሎ መናገር ማንም ሰው አይችልም። በጣም አሮጋንት የሆኑ ኤቲስቶች አውቃለሁ እንደ እንደ ፕሮፌሰር ሪቻርድ ዶኪን የሚባል እንግሊዝ ሀገር መሪ ነው የኤቲዝም ግን መናገር አይችልም እግዚአብሔር የለም ብሎ ውስጡ እግዚአብሔር እንዳለ የታተመ ማህተም ስላለበት። ምናልባት ስናገር ሰምታችሁኝ እንደሆነ አላውቅም። እዚህ አዲስ አበባ ውስጥ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ አንድ የፊሎዞፊ አስተማሪ ምን አደረገ ይባላል ብላክቦርድ ላይ ዞር ብሎ እግዚአብሔር የለም ብሎ ይጽፍና ወደ ልጆቹ መጥቶ እንደገና ይመለስና እግዚአብሔር የለም ብሎ ይጽፍና ተማሪዎቹን አይቶ እንደገና ይመለስና እግዚአብሔር የለም ዘሪዝ ነው ጎድ ብሎ እየጻፈ እየተመላለሰ ይጸፋል። ብላክ ቦርዱ ሞላ እና ከዛ በኋላ ዞር ብሎ የሚጽፍበት ቦታ ሲያጣ ለምን ይህን እንደማደርግ ታውቃላችሁ አለ። ልጆቹ በሙሉ ያው የዩኒቨርሲቲ ተማሪዎች ናቸው፣ ጭንቅላታቸውን እነቀነቁ። እኔ የለም ብዬ በጻፍኩ ቁጥር ውስጤ አለ ይለኛል ብሎ ነው ያላቸው። የለም ብዬ በጻፍኩ ቁጥር ውስጤ አለ ይለኛል። እግዚአብሔር አለ። እግዚአብሔር ያለ አምላክ ነው፣ የፈጠረን እሱ ነው እና ስለዚህ የምንጓዝበትን መንገድ እንደ ሰዎች መጠየቅና ማሰብ አለብን። ብዙ ሰዎች ስለ እግዚአብሔርና ለምን እንደተፈጠሩ ሕይወት ምን እንደሆነ የሕይወት ዓላማና ትርጉም ምን እንደሆነ ማወቅ አይፈልጉም። ያ እውርነት ነው፣ ጨለማ ውስጥ መኖር ነው እና ጌታ ግን እነዚህን ነገሮች እንድናስብ እንድናውቅ ወደ ምሕረቱና ወደ ቸርነቱ እንድንመጣ ይፈልጋል። አሁን እዚህ የጌታ ትእዛዝ ላይ ነው እየተናገር ካለው፣ የጌታ ትእዛዝ የምር ትእዛዝ ነው። አሁን መጽሐፍ ቅዱስ ውስጥ ትእዛዝ የሚባሉ ነገሮች ቅድም ይሄ ትእዛዝ ነው፣ በጠበበው ደጅ ግቡ የሚለው ትእዛዝ ነው ብያቸዋለሁ። እና መጽሐፍ ቅዱስ ውስጥ ትእዛዞች በቀረቡባቸው ቦታዎች ሁሉ ላይ የምር ናቸው የመጽሐፍ ቅዱስ ትእዛዞች የአማራጮች አይደሉም። ሰው አማራጭ አይደለም። ምክንያቱም ያዘዘው አዛዡ እግዚአብሔር ነው። ከጥበቡ ነው፣ ከማስተዋሉ ነው የሚያዘው። እኛን ይጠቅመናል ብሎ ነው የሚያዘው። ስለዚህ እንደ አማራጭ አይ ብከተለው ባልከተለው ምንም አይደለም የምንለው ነገር አይደለም። አሁን ሰዎችን እየተናገራቸው ያለው በጠበበው ደጅ ግቡ፣ ይሄ ኦፕሽን የለው። በጠበበው ደጅ ለጥቅማችሁ የምታስቡ ከሆነ በጠበበው ደጅ ተነስታችሁ መግባት አለባችሁ ብሎ ነው የተናገረው ጌታ ኢየሱስ። እና የመጽሐፍ ቅዱስ ትእዛዞች የምሮች ናቸው። እና ይሄ ትእዛዝ ደግሞ በሰዎቹ ዓይነ ሕሊና ፊት ያስቀመጠውን ነገር ማሰብ እፈልጋለሁ። በኋላም አንዳንድ ነጥቦች እናገራለሁ። ግን ልክ እነዚህ ሰዎች የተቀመጡት ሰዎች ወደ በጠበበው ደጅ ግቡ ብሎ ይናገር በነበረበት ጊዜ ጌታ ኢየሱስ ይህንን ትእዛዝ ያቀረበው አዚፍ በእያንዳንዱ ሰው ፊት የጠባብ ደጅ እንደቀረበ ወይም ደግሞ እዛ በር ቀርቦ እንዲገቡ እንደተጠየቁ አይነት ሆኖ ነው ይናገር የነበረው እና ሁሉ ሰው እዛ ቦታ ያለ ሰው ገብቶታል። እኛም እንደዚህ እንዲገባን ያስፈልጋል። ሶስተኛው ነጥቤ ጋ እመጣለሁኝ የደጆቹ ጠባብነትና ሰፊነት ምንን ያሳያል የሚለውን ጥያቄ ጥቂት ሊሄድበት እፈልጋለሁ። ቁጥር 13 እና 14 ን ስታዩ በጣም የሚያስደንቅ ነገር ነው። በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ፣ መንገዱ ትልቅ ነውና ወደ እነሱ ወደሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ፣ መንገዱም የቀጠነ ነው ነውና የሚያገኙ ጥቂቶች ናቸው ብሎ ነው የተናገረው እና በጠበበው ደጅ ግቡ ካለ በኋላ ቀጥታ የጠበበውን ደጅ በመግለጥ አይደለም ጌታ ኢየሱስ እየተናገረው፣ በጠበበው ደጅ ግቡ ብሎ ከዛ ቀጥሎ ያለው አረፍተ ነገር ስለ ሰፊ ደጅና ስለ ሰፊ መንገድ ነው የሚናገረው። እንደምታውቀው ወደ ጥፋት የሚወስድ ደጅ አለ። ያ ደጅ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው። መንገዱ ደግሞ ያ ደጅ የሚያስገባን መንገድ ትልቅ ነው። እና ወደዛ የሚገቡ ሰዎች በጣም ቁጥራቸው ብዙ ነው። በጠበበው ደጅ ግቡ ያልኳችሁ ደጅ ጠባብ ነው። ደጁ በሩ ማለት ነው ደጁ። እና ግን የሚወስደው ወደ ሕይወት መንገድ ነው እና መጨረሻው ሕይወት ነው እና የሚያገኙት ሰዎች ደግሞ ጥቂቶች ናቸው ብሎ ነው የተናገረው። እና አንድ አጠቃላይ እውነት እዚህ ጋ ቅድም ከተናገርኩት ነገር በመቀጠል እናገርና። ከዛ ቀጥሎ ይሄ የደጁ ጠባብነት እና ሰፊነት ምን እንደሚያሳይ ጥቂት ነገር እናገራለሁ። ብዙ ነገር አልናገርም። የተከተላችሁኝ ስለሆነ እና ተመልከቱ። አጠቃላይ እውነት ሰዎች ሁሉ የተወለዱት ብናምንም ባናምንም በሰፊው ደጅ በኩል ሰዎች ሁሉ አሁን ይሄ የመጽሐፍ ቅዱስ እውነት ነው። እኛ ሁላችንም የተወለድነው ኃጢአተኞች ሆነን የኃጢአተኛ መንገድ ላይ ነው የተወለድነው በሰፊው ደጅ ውስጥ ነው የተወለድነው እና በሰፊው ደጅ ውስጥ ነው ሰው ሁሉ ሲወለድ የጀመረውና መጓዝ የቀጠለው። ስለዚህ በመወለድ በኩል እዛ ውስጥ ነው ያለ ነው። ክርስቲያን ሆኖ የተወለደ ማንም ሰው የለም። ምናልባት ከዋናው ሐሳቤ ትንሽ ፈንገጥ ይል ይሆናል አሁን የምናገረው ነገር እኔ ዝዋ የሚባል ሀገር በነበርኩበት ጊዜ አንዳንድ አላባ ቁሊቶ የሚባል አካባቢ አለ። ከዛ የመጡ ወጣቶች አንዳንድ ጥያቄ ጠይቁ ነበር። የአላባ አካባቢ ሰዎች ሙስሊሞች ናቸው እንዳለ እና ምን የሚል አንድ እንቅስቃሴ ነበረ። ያን ጊዜ ሰዎች አንገታቸው ላይ ክር ያስራሉ፣ የኦርቶዶክስ ሰዎች። ጥሩ ነገር ነው። እኔ ተቃውሞ የለኝም በዛ። ግን ያንን ሙስሊሞቹ ተጠቅመው ምን ይሉ ነበረ? እናንተ ሁላችሁም እስላም ሆናችሁ ነው የተወለዳችሁት፣ እና ሁሉ ሰው እስላም ሆኖ ነው የተወለደው። ስለዚህ እስላም ሆኖ የተወለደ ሰው በሙሉ ክርስቲያን እንዲሆን ነው ክር የምታስሩት ብለው ለመናገር ይፈልጉ ነበር እና በጣም ኮንፊውዝ የሚያደርግ ሀሳብ ነበር። ያኔ እኛ ሁላችንም እስላም ሆነን አይደለም የተወለድነው፣ ክርስቲያን ሆነን አይደለም የተወለድነው፣ ሁላችንም ኃጢአተኞች ሆነን የተወለድነው። ያ የውሸት ትምህርትና የውሸት ሀሳብ ነው እና ኃጢአተኞች ሆነን በመወለዳችን በተፈጥሯችን በእርግማን ውስጥ ነን። በተፈጥሮ ዝንባሌያችን የምንወስደው መንገድ ሰፊውን መንገድ ነው። ጌታ ኢየሱስ አሁን ወደ ጥፋት የሚወስደው መንገድ ብሎ የተናገረው መንገድ ላይ ነው ያለ ነው እና በጠበበው ደጅ ውስጥ ለመግባት ስለዚህ ምን ማድረግ አለብን? ካለንበት ሰፊ መንገድ መመለስ የግድ አለብን ወደማ ወደ ጠበበው ደጅ በእርግጥ የጠበበው ደጅ የእግዚአብሔር መንገድ መግቢያ ደጅ ነው። የጠበበው ደጅ ዝም ብሎ የሚገባበት ደጅ አይደለም። በተፈጥሮ የሚገባበት ደጅ አይደለም። በተፈጥሮ ስንወለድ እዛ ውስጥ መግባት እንደተወለድን አንችልም። ማንም ሰው አይችልም። ስለዚህ ይህንን ሀሳብ በአይምሯችን እንድንይዝ ያስፈልጋል። በጠበበው ደጅ ለመግባት መመለስ ይጠይቃል ብያቸዋለሁ። በደጁ ለመግባት ደጁ ጋር ያለውን ትዕዛዝ መከተል ወይም ደጁ ውስጥ ለመግባት የሚጠየቀውን ሪኳየርመንት ማሟላት አለብን። ልክ አንዳንድ ቦታ እንደዛ አይነት ነገር እንደሚጠየቅ ማለት ነው። በኋላ ስለ ሻንጣ ኤርፖርት ላይ ስለሚመዘኑ ሻንጣዎች ጥቂት እናገራለሁ እና እዚህ ጠበበው ደጅ ጋር ስንመጣ ትዕዛዙን ተከትለን መጀመሪያ በሩ ጠባብ ስለሆነ ትልልቅ ሻንጣዎች ይዘን መግባት አንችልም። ሸክም ተሸክመን መግባት አንችልም። ይሄንን አሁን እንደ ምሳሌ ነው የምናገረው እና የራሳችንን ሀሳብ የራሳችንን ኃጢአት ይዘን መግባት አንችልም። ደጁ ጋር የሚመጣ ሰው በሙሉ እዛ ጋር ኃጢአቱን በደሉን፣ መተላለፉን ደጁ ጋር ለቆመው የበሮ አስገቢ ተናግሮ፣ ተናዞ ነፃ ሆኖ ባዶጁን ነው መግባት ያለ ይሄ የእግዚአብሔር መንገድ መግቢያ መንገድ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በጠበበው ደጅ ግቡ ብሎ የተናገረው እና ደጁ ጋር ስንመጣ ንስሐ መግባት አለብን። ያዝነው ማንኛውም ነገር የሰዋዊ ሀሳብ፣ ሰዋዊ ምኞት፣ ሰዋዊ የኃጢአት ልምምድ እዛ ጋር በንስሐ መውደቅ አለበት ደጁ ጋር ስንመጣ እና አለበለዛ መግባት አንችልም እጅ ለእጅ ተያይዞ በዚህ በጠበበው ደጅ ውስጥ መግባት አይቻልም። አንድ ሰው መግባት የሚችለው አንድ በአንድ ብቻ ነው። ወደ ጌታ ወደ ኢየሱስ ክርስቶስ ሰዎች ሲመጡ የገቡት አንድ በአንድ ነው። እኔ ብቻዬን ነው መጥቼ ጌታን የተቀበልኩት። ሌሎች ሰዎች ደግሞ ብቻቸውን በግላቸው ነው እየመጡ ጌታን የተቀበሉት። ስለዚህ በጣም ታላቅ እውነት ነው ጌታ ኢየሱስ ክርስቶስ የተናገረው ወደ እግዚአብሔር መንግስት ለመግባት የምትፈልጉና የምትመኙ ከሆነ ትእዛዙ በጠበበው ደጅ እንድትገቡ ነው። የጠበበው ደጅ ጠባብ የተባለበት ምክንያት የኃጢአት ሸክም ተሸክሞ መግባት ስለማይቻል ብቻ ነው። በእርግጥ ይህንን ደጅ ጌታ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ አስር ላይ ደጁ ወይም በሩ እኔ ነኝ ብሎ ተናግሯል። በሩ እኔ ነኝ አለና በእኔ የሚገባ ቢኖር አለ ይድናል፣ ይወጣል፣ ይገባል፣ መሰማሪያም ያገኛል ብሎ ተናግሯል። ማለት አሁን በጠበበው ደጅ ስንገባ በሩ በሆነው በጌታ በኢየሱስ ክርስቶስ ውስጥ ነው የምንገባው። እሱ ውስጥ ደግሞ ለመግባት ኃጢአታችንን መናዘዝ፣ በደላችንን መናዘዝ፣ እግዚአብሔር ይቅር እንዲለን ከልባችን መጠየቅ ያስፈልገናል ማለት ነው። ለምን እኛ ሁላችንም የተወለድኑ በሰፊው መንገድ በሰፊው በር ውስጥ በሰፊው ጎዳና ላይ ከሚመላለሱ ሰዎች አንድ አይነት ሆነን ነው የተወለድነው። ሰዎች መካከል በዚህ በኩል ጥቁር ቢሆኑ ነጭ፣ የተማሩ ቢሆኑ ያልተማሩ፣ ባለስልጣን ቢሆኑ ተራ፣ ማንም ቢሆኑ ማን፣ ሴት ቢሆኑ ወንድ ልጅ፣ ቢሆኑ አዋቂ፣ ልዩነት የለም። እዚህ ጋር ኤርፖርት ላይ ያጋጠመንን ነገር እንደ ምሳሌ ማንሳት እፈልጋለሁ። በጠባቡ ደጅ ጋር ስንመጣ ነገር ሁሉ መራገፍ አለበት። አሁን ኪሎ የሚፈቀደው ኪሎ አስር ኪሎ ከሆነ ኤግዛክትሊ አስር ኪሎ መሆን አለበት። ከዛ በላይ ያለው አውጡ፣ አውጡ። ትዝ ይላቸዋል አይደል? ኤርፖርት ልክ እንደዛ አይነት ሀሳብ ነው እዚህ ጋር ያለው እና የመግባት የሌለበት ነገር በፍጹም መግባት የለበትም። ኃጢአተኛ የሆነ ሰው በዛ መንገድ ውስጥ መግባት አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ኃጢአታችንን ሰዎች ኃጢአታቸውን ተናዘው በዛ መንገድ ውስጥ መግባት እንዲችሉ ነው በጠበበው ደጅ ግቡ ብሎ ትእዛዝ የሰጠው። ጠበበው ደጅ ጋር የመጡ ሰዎች በሙሉ የሚነገራቸው ንስሐ ግቡ፣ ኃጢአታችሁን ተናዘዙ፣ እግዚአብሔር ይቅር እንዲላችሁ ጠይቁ የሚል መልእክት ደግሞ ይነገራቸዋል ማለት ነው። ይሄ ነው በሙሉ የወንጌል እውነት መጽሐፍ ቅዱስ ላይ የሚናገረው። እና ይሄንም መረዳት በጣም መባረክ ነው፣ በጣም ጠቃሚ ነገር ነው። እና እግዚአብሔርን እና መንግሥቱን የምንጠማ ሰዎች ደጁ ጋ መተን ክፈትልን ብለን ጌታ እንዲከፍትልን ኃጢአታችንን በደላችንን ጥለን ተናዘን ወደ ጌታ ወደ ኢየሱስ ክርስቶስ መምጣት አለብን። እንግዲህ የደጁ ሰፊነት እና ጠባብነት የሚያሳየው ጠባብነቱ ንስሐ እንደሚጠየቅ ነው። ሰፊነቱ ደግሞ መንገዱ ልቅ ነው እንደፈለገን እየዘለልን፣ እየጨፈርን፣ እየዘፈንን፣ እየጠጣን፣ እየበላን ምንፈልገውን ሁሉ የተፈጥሮ ዝንባሌያችንን እያደረግን መኖር የምንችልበት ነው ያኛው፣ እና ያኛው የጥፋት መንገድ ነው። በኋላ የመጨረሻ ውጤታቸውን እናገራለን። አራተኛ ነጥቤ፣ በደጁ አልፎ የሚገቡት ሰዎች ቁጥር ምን ያህል ነው? ይህንን ማሰብ በጣም ጥሩ ነው። ጌታ ኢየሱስ ክርስቶስ በጠበበው ደጅ ግቡ አለና፣ ወደ ጥፋት የሚወስደው ደጅ ሰፊ፣ መንገዱ ትልቅ፣ የሚያገኙት ብዙዎች ናቸው ብሎ ነው የተናገረው። ወደ ሕይወት የሚወስደው ደጅ ደግሞ ጠባብ፣ መንገዱ የቀጠነ፣ የሚያገኙት ደግሞ ጥቂቶች ናቸው ብሎ ነው የተናገረው። እና ይህንን ሳስብን ይደነቃሉ። አንዳንድ ሰዎች የቁጥር አማኞች ናቸው፣ ታውቃላችሁ። በጣም ብዙ ሰው ከበዛ አንድ ቦታ ይህ ትክክል ነው ብለው ለማሰብ ይሞክራሉ። ስንት ሰው ነው የሚሄድበት? ብዙ ሰው ይከተለዋል ወይ? ብዙ ሰው የሚከተለው ከሆነ ልክ መሆን አለበት የሚሉ ሰዎች አሉ። በቅ እዚህ ባለፈው አመት ምናልባት፣ በዚህ ወር አካባቢ ኢትዮጵያ ውስጥ ከሚታወቁ አንድ ትልቅ ከሚባሉ ሰባኪዎች መካከል አንዱ እንደዚህ ብሎ ሲናገር ሰምቸዋል። ምን አለ ውዝግብ ተነስቶ ነው በሰበከው ስብከት በሰበከበት ቦታ እና በሰበከው ስብከት በጣም ውዝግብ ተነሳ እና ልክ አይደለም ሰውየው እየተናገረው ያደረገው ነገር ሁሉ ልክ አይደለም። ወደዛ ዝርዝር ውስጥ አልገባም፣ ግን የተናገረውን ነገር ለማስረገጥ አንድ ነገር ተናገረ፣ ሁሉ ጊዜ እንደሚያደርገው ሰውየው እና ይሄም የሚናገረውም ነገር ልክ አይደለም፣ መጽሐፍ ቅዱስ አይደለም ግን ምን አለ ጌታን እንዲህ ብዬ ጠየቅኩት አለ እየሰበከ እየሰማሁትን ነው የምነግራቸው። ለመሆኑ ትክክለኛው መንገድ የትኛው ነው ብዬ ጠየቅኩት አለ። እና ከዛ ጌታ ደግሞ ለእኔ ትክክለኛው መንገድ ብዙ ሰው የሚከተለው ነው ብሎ ተናገረኛል። ያ ስብከቱ የሚሰብክበት ቦታ በጣም ብዙ ሺ ሰዎች ነው። እና አሁን ምን እያላቸው ነው ለሰዎቹ? እነዚያ ሰዎች የስተት እምነት ተከታዮች ናቸው። የፌዝ ሙቭመንት ሰዎች ናቸው። ምናልባት የፌዝ ሙቭመንት የሚባለውን አታውቁ ከሆነ ፌዝ ሙቭመንት ተከታዮች እኛ አምላኮች ነን የሚሉ ናቸው። እኛ ትንንሽ አምላኮች ነን የሚሉ ናቸው። በጣም የሚገርም ነው እና ይህ ሰውዬ እንግዲህ ጤናማ ሰው ነው የሚባል ነው እዛ ቦታ ላይ መድረክ አግኝቶ መናገር የነበረበት ኖ እኛ ሰዎች ነን እና እኛ ፈጣሪዎች፣ እንደ ፈጣሪ ራሳችንን ልንቆጥር አይገባም፣ መጽሐፍ ቅዱስ ሰው ሰው ነው የሚለው ብሎ መናገር ይገባው ነበር እና ያንን ጥሶ ከተናገረ በኋላ የተናገረውን ነገር እነዚህ ሰዎች በሙሉ ልክ ነው ብለው እንዲቀበሉ ጌታን የትኛው እንደው ነው ትክክል ብዬ ጠየቅኩት እና ብዙዎች የሚከተሉት ነው ትክክል አለኛል። ሲሲዝ እየቀለደ ነው የነበረው እና 30 ዓመት 40 ዓመት ሲሰብክ የነበረውን ወንጌል መጽሐፍ ቅዱስ በአንድ ቀን ሰዎች እንዲቀበሉት ብሎ አፈርድሜን ያገ በጣም የሚያሳዝን ነው እግዚአብሔር መቼም በእንደዚህ አይነት ሰዎች ላይ እንደሚፈርድ አምናለሁ ግን ሰዎች የቁጥር አምላኪዎች ናቸው ጌታ ኢየሱስ ክርስቶስ ግን ያለው በጠበበው ደጅ ግቡ ይሄ ወደ ህይወት የሚወስድ ደጅ ነው የጠበበው ደጅ እና የጠበበው ደጅ ውስጥ የገቡና ቀጭኑ መንገድ ላይ ያሉ ሰዎች ይሄንኛውን አሁን የሚያገኙት በጣም አሁን እኔ የራሴን ሀሳብ አይደለም የምነግራቸው የጌታን ሀሳብ ነው ምንድን ነው ያለው ወደ ህይወት የሚወስደው ደጅ የጠበበ መንገዱ የቀጠነ ነውና የሚያገኙትም ጥቂቶች ናቸው። ጥቂት እውነተኛ አማኞች ናቸው በምድር ላይ ያሉት በጣም ጥቂት። እንደውም ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 18 ላይ አንዲት ሴትዮ ጸሎት ጸልይ ስለ ጸሎት ምሳሌ ሲናገር ምን አለ? አንዲት ሴት ነበረች አለ መበለት፣ ባሏ ሞቶባታል እና ደግሞ ባላጋር አላት ጠላት። እና ጠላቷ ንብረቷን ለመውሰድ በጣም ትልቅ እንቅስቃሴ እያደረገ ነው። እና ዳኛ ጋር የሄደች ፍረድልኝ፣ ሁል ጊዜ በየቀኑ ፍረድልኝ ትለው ነበረ ብሎ ጸሎት ምጸል ከሆነ እንደዛ ሁል ጊዜ እግዚአብሔር ፊት እየቀረባችሁ መጸለይ ያለባችሁ ብሎ ምሳሌ ተናገረና ግን ያም ምሳሌ ከጨረሰ በኋላ የሰው ልጅ ከሰማይ ወደ ምድር በሚመጣበት ጊዜ እውነተኛ አማኝ አንድ አማኝ ያገኝ የሆነው ብሎ በመደነቅ ነው ጌታ ኢየሱስ የጠየቀው። የእውነተኛ የእግዚአብሔር አማኞች ብዙዎች አሉ። ብዙ የስህተት አማኞች፣ አፋዊ ክርስቲያኖች ሞልተዋል። ጥቂት እውነተኛ አማኞች ብቻ ናቸው በምድር ላይ ያሉት። በጠበበው ደጅ ግቡ። ወደ ሕይወት የሚወስደው ደጅ ጠባብ ነው፣ መንገዱ ቀጭን ነው። የሚያገኙ ስንት ሰዎች ናቸው? በጣም ጥቂት ሰዎች ናቸው። ስለዚህ አሁን እኔ እናንተን እንድትሆኑ ወይም ደግሞ በጌታ ስትሆኑ የምትሆኑት በጣም ጥቂት ሰዎች በሚሄዱበት መንገድ ላይ ነው የምትመላለሱት። ዓለም በሙሉ ብዙ ሰዎች የሚመላለሱባት ቦታ ናት። ቢሊየን ወደ ሰባት ቢሊዮን የሚቆጠሩ ሰዎች አሉባት። ብዙ ሰው በሰፊው መንገድ ላይ ነው የሚሄደው። ጌታ ኢየሱስ ክርስቶስ ነው የተናገረው። ወደ ጥፋት የሚወስደው ደጅ ሰፊ ነው። ወደ ጥፋት መንገዱ ምንድን ነው? ትልቅ ነው። ወደሱ የሚገቡ ስንት ሰዎች ናቸው? ብዙዎች ናቸው። ብዙዎች በዚህ በሰፊው መንገድ ላይ ነው ያሉት እና ግን በሰፊው መንገድ ላይ በጣም ብዙ ሰዎች ስላሉ እንደፈለጋቸው በነፃነት የሚመላለሱ ስለሚመስሉ ወደ ሕይወት የሚወስዱ የሚሄድ መንገድ ላይ እንዳሉ እንዳታስቡ። ወደ ጥፋት እየሄዱ ነው ያሉት እና በሰፊው መንገድ ውስጥ የሚሄዱት ብዙ ናቸው። እዛ ነው የተወለዱት። ወደ ጠባቡ መንገድ አልተመለሱም። የጌታን ቃል ለመስማት ብዙዎቹ አይፈልጉም። የተለያየ ፍልስፍና ተከታዮች ናቸው። ፖፑላሩ ካልቸር እውነት መስሏቸው፣ ልክ መስሏቸው የፖፑላሩ ካልቸር አድናቂዎችና በዛ ውስጥ ራሳቸውን ከሌላው ጋራ የሚያነፍሱና የሚያስጉዙ ናቸው። ኃጢአት ሰይጣን ዓለም እየመራቸው ነው። ማንኛውንም ለማድረግ እዛ ውስጥ ክልክል ስለሌለ በጣም ትክክል መስሏቸው ይመላለሳል። እና ለነገሩ ያ መንገድ፣ እዛ መንገድ ውስጥ ስለተወለዱ ያ መንገድ ሌላው ሰው ትክክል ነው ብሎ ስለመራቸውም አይደለም። የተፈጥሮ ዝንባላቸው በዛ ውስጥ እንዲሄዱ ያደርጋቸዋል። አንዳንድ ጊዜ ኃጢአት ስንሰራ ሌላ ሰው መክሮን ወይም ደግሞ አስተያየት ሰጥቶንም አይደለም፣ ራሳችን በራሳችን በኃጢአት ስለተወለድን የኃጢአተኝነት ዝንባሌና ልብ ስላለን ነው። ስለዚህ ሰፊው መንገድ ውስጥ ያሉ ሰዎች በሙሉ እንደዛ አይነት ናቸው። ግን ስንት ናቸው? እጅግ በጣም ብዙ ናቸው እና ምን ልላቸው ፈልጌ ነው? ቁጥር አያሳስታችሁ፣ ቁጥር አያሳስታችሁ። ብዙ ሰዎች ናቸው የሞቱን መንገድ እየተከተሉ ያሉት እና የህይወት መንገድ ግን በጣም ጥቂት ሰዎች ናቸው ያገኙት ጥቂት ሰዎች ናቸው ወደውት መስዋዕትነት ህይወታቸውን ለመስጠት ሁሉ ፈቃደኞች ሆነው የሚሄዱበት። እና ይህንን እንድናስብ ነው ወደ አራተኛውና ወደ መጨረሻው ነጥብ እመጣለሁ። የደጆቹና የመንገዶቹ የመጨረሻ ውጤቶች፣ መቼም እንደምታዩት እጭቅ ያለ ብዙ እውነት ያለበት ነው። ጌታ የሱስ ክርስቶስ የተናገረው ነገር፣ ቅድም እንዳልኩት ይህንን ሀሳብ ማንም የሃይማኖት ሰው አልተናገረው። ማንም የሃይማኖት መሪ አልተናገረም። ሁሉን የሚያውቀው ጌታ ኢየሱስ ነው። በሰዎች ፊት ያለውን መንገድ አይቶ ሰዎች የሚሄዱባቸው መንገዶች ሁለት አይነት ናቸው። አንዱ መንገድ ወደ ሌላው መንገድ የሚያስገባ አይደለም። አይደለም፣ ሁሉ ሰው ፊት የቀረበ እና ሁሉ ሰው ፊት የሚሄድበት አንድ አይነት መንገድ ነው። በሁሉም ሰው የሚሄድበት ሰፊው መንገድ ነው። ግን በጣም ጥቂት ሰዎች ከዛ ተመልሰው በጠባቡ መንገድ ላይ ይሄዳሉ። ግን መጨረሻቸው ምንድን ነው? ይሄ በጣም አሳሳቢና አስፈላጊ እውነት ነው። ላንብበው እንደገና። በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ፣ መንገዱ ትልቅ ነው። ወደሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ፣ መንገዱም የቀጠነ ነው። የሚያገኙትም ጥቂቶች ናቸው። አሁን ይህንን ሀሳብ ስትመለከቱ ጌታ ኢየሱስ የተናገረውን አንድ ነገር ወደ አይምሯችን መምጣት አለበት። ያ ነገር ምንድን ነው? ነገሮች ሁሉ ምን እንዳላቸው ነው፣ ውጤት እንዳላቸው ነው። በሰፊው መንገድ መግባት ውጤት አለው። በጠበበው ደጅ እና በቀጭኑ መንገድ መግባት ውጤት አለው። ሁለቱም ውጤት አላቸው። ውጤት የሌለው ነገር በዚህ ምድር ላይ ምንም ነገር የለም። አሁን ለምሳሌ ንግግርን፣ መጥፎ ንግግርን፣ ከአንደበት የሚወጡ መጥፎ ነገሮችን በተመለከተ ሰዎች ሊያስቡባቸው ይችላሉ። ጌታ ኢየሱስ ክርስቶስ ግን ማንም ሰው አለ ስለሚናገረው ነገር አንድ ቀን መልስ ይሰጥበታል ብሏል። ማንም ሰው ስለሚናገረው ነገር አንድ ቀን መልስ ይሰጥበታል። አስባችሁ ታውቃላችሁ? ብዙ ነገር እንናገራለን አይደል? መልስ እንሰጥበታለን አንድ ቀን እና ነገሮች ሁሉ ውጤት አላቸው። ጌታ ኢየሱስ ክርስቶስ ነገሮች ሁሉ ውጤት ስላላቸው ነው በጠበበው ደጅ ግቡ የሚለውን መለኮታዊ አምላካዊ ርህራህያዊ ፍቅራዊ የሆነ ማሳሰቢያና ትዕዛዝን የሰጠው ከፍቅሩ ከቸርነቱ ከምረቱ የመጨረሻውን ከማየቱ የተነሳ ነው። ይህንን ነገር መናገር ያስፈለገው እና የሰፊው ደጅ ውጤት ምን እንደሆነ በመጀመሪያ መናገር እፈልጋለሁ። እንደምታዩት አነጋገሩ በጣም አስደናቂ ነው። በጠበበው ደጅ ግቡ ብሎ የጠበበውን ደጅ ጥቅምና የመጨረሻ ውጤት ሳይናገር ቀጥታ የጀመረው ወደ ጥፋት የሚወስደው ደጅ ሰፊ፣ መንገዱ ትልቅ ነው ብሎ ያ ሰፊው መንገድ ሰዎች ይሄዱበታል፣ ይሄዱበታል፣ ይሄዱበታል የመጨረሻ መድረሻቸው ግን ጥፋት ነው ብሎ ነው የተናገረው እና በሰፊው መንገድ ላይ የሚሄዱ ሰዎች እየሄዱ ያሉት ወደማይመለሱበት የመጥፊያ መንገድ ነው። ጥፋት የሚለው ቃል የእግዚአብሔር የመጨረሻ ፍርድ ኩነኔ፣ ወይም ደግሞ ሲኦል መግባትን የሚያሳይ ነው። ስለዚህ በሰፊው መንገድ ላይ የሚሄዱ ሰዎች ወደ ጥፋት ነው የሚሄዱት፣ ወደ ሞት ነው የሚሄዱት። ምናልባት ጥሩ ምሳሌ የሚሆን አንድ ስፐርጄን የሚባል ሰባኪ የተናገረው ነገር አለ። አንድ ጊዜ አለ አንድ እርሻ ቦታ ላይ ሄዶ ሲመለከት አንድ የአሳማ የሚያረባ ሰውዬ በጣም ብዙ አሳማዎችን እያስከተለ ሲሄድ ተመለከቱ እና አሳማዎቹ ይከተሉታል። እና በተፈጥሮ አሳማዎች እረኛቸውን አይከተሉም። እና እንዴት ነው እነዚህ በሙሉ አሳማዎች ሊከተሉ የቻሉት ብለው ጠየቀው እና ሲጠይቀው የምናሳየው ብብቱ ስር ያስቀመጠውን የባቄላ ከረጢት አሳየው እና ታያለህ አለው ብቅ አደረገና ይሄንን ከረጢት ታያለህ? ውስጡ ባቄላዎች አሉት እና እኔ ሲሄድ እያንጠባጠብኩላቸው ነው የምሄደው አለ። ልክ እነሱ ባቄላ አንዳንድ ባቄላ እየለቀሙ ግን መጨረሻ የሚወስዳቸው የት ነው? አሳማዎቹ የሚታረዱበት ቦታ ነው። እና ዓለም ልክ እንደዚህ ናት። ሰይጣን ልክ እንደዚህ ነው፣ የማይጠቅም የሚጠቅም የሚመስል ግን የማይጠቅም። እስኪ ተመልከቱ ሀያ አሳማዎች አንድ ባቄላ ጠብ ያለች ባቄላ በመብላት ወዳቸው ይሞላል ሊሞላ ይችላል እንደዛ አይነት ነገር ነው ዓለም የምታንጠበጥበው ሰይጣን የሚያንጠባጥበው፣ እና ግን መጨረሻ መግቢያ ቦታ የት ነው? አሳማዎቹ በሙሉ በሩ ሲዘጋ የት እንደምወስዳቸው የሚያውቁት በሩ ሲዘጋ ነው ብሎ ነው የተናገረው። በሩ ከተዘጋ በኋላ ሁሉም ይታረዳሉ። ልክ የጥፋቱ መንገድ እንደዛ ነው። ጠቃሚ ይመስላል፣ ብዙ ሰዎች የሚያጅቡን፣ የሚያደንቁን የምንደናነቅበት ይመስላል፣ መጨረሻው ግን ጥፋት ነው። ዘለዓለም ሲኦል ውስጥ መግባት ነው። የመጨረሻው አሳዛኝ ነው። ጌታ ኢየሱስ ክርስቶስ ይሄንን ሲናገር እዛ ጥርስ ማፋጨትና ለቅሶ ነው ያለው ብሎ ነው የተናገረው። ሲኦል ነው የመጨረሻው። የዘላለም የሰውነት ክብራችንን አተን ከሰይጣንና ከመላእክቱ ጋር ለዘላለም መሰቃያ ቦታ ነው። ይህ ምድር ራሱ ምቹ አይደለም። እንደምታውቁት በጣም ብዙ አሳዛኝ ነገር አለ አሁን ዛሬ ትናንትና ቴክሳስ ውስጥ በጣም ብዙ ሰዎች በአንዱ ተነስቶ ሰዎች ገደለ። ደግሞ ከትናንት ወዲያ ትናንትና ደግሞ ኦሃዮ ውስጥ እንደዚሁ ብዙ ሰዎች የተገደሉ ሞት፣ ስቃይ፣ ለቅሶ የበዛበት ዓለም ነው እና መጨረሻችን ደግሞ እንደዛ አይነት መሆን የለበትም። የሰፊው መንገድ ግን ወደዛ ነው የሚወስደው ወደ ጥፋት ጥፋት በተለያየ መንገድ ተገልጧል። መጽሐፍ ቅዱስ ላይ ቅድም እንዳልኩት ጥርስ ማፋጨት፣ ለቅሶ፣ ሀዘን ለዘላለም ሲኦል ውስጥ ወደዛ አይነት መንገድ ነው የሚወስደው፣ የጥፋቱ መንገድ። ጠባቡ ጠባቡ መንገድ ግን ጌታ ኢየሱስ ክርስቶስ የጥፋቱን ከገለጸ በኋላ ጥቂት ሰዎች የሚያገኙት ጠባቡ መንገድ ወደ ሕይወት የሚወስድ ነው። ያ የጠባቡ መንገድ ጥቂት ሰዎች የሚያገኙት መንገድ ወዴት ነው የሚወስደው? ወደ ሕይወት ነው። አዎ ጠባብ ነው። ጠባብ የሆነበት ምክንያት እንደ እግዚአብሔር ቃል ስለምንኖር ነው። ጠባብ የሆነበት ምክንያት የእኛ መሪና አስተማሪያችን እግዚአብሔር በመሆኑ ነው። አለም አይደለም። ጠባብ የሆነበት ምክንያት የእግዚአብሔርን መንገድ ስለምንከተል ነው። በእርግጥ በጠባብነቱ ጠባብ መንገድ ውስጥ በመሄዳቸው ሰዎች በዚህ ምድር ላይ የሚያጡት ምንም ነገር የላቸው። አንድ የሚለዩት ነገር አለ ኃጢአት ብቻ ነው። ከዛ በተረፈ ሰላም እንደ ልባቸው ነው። ደስታ፣ እውነተኛ ደስታ አላቸው። እረፍት፣ እውነተኛ እረፍት አላቸው። እርካታ፣ እውነተኛ እርካታ አላቸው። እግዚአብሔር የሚባለው የሰማይና የምድሩ መሪ፣ ገዢ፣ ተቆጣጣሪ፣ ሁሉን ቻዩ እግዚአብሔር የሚመራቸው ሰዎች ነው የሚሆኑት እና እዚህ እዚህ ጠባቡ መንገድ ውስጥ የአእምሮ ጤንነት አለ። ብዙ ሰዎች አይምሯቸው ጤነኛ አይደለም። በዚህ ምድር በዚህ በጠባቡ መንገድ ውስጥ የእግዚአብሔር ህብረትና የእግዚአብሔር አንድነት ከአማኞች ጋር አለ። እግዚአብሔር አባታቸው ነው። ይመራቸዋል፣ ይጠብቃቸዋል፣ እረኛቸው ይሆናል። እረኛቸው እግዚአብሔር የሚያሳጣቸው ነገር የለም። በሰላም በእረፍት፣ በራሱ ፈቃድ ይመራቸዋል። ምንም ጥቂቶች ቢሆኑ እንኳን የሚገቡበት ቦታ፣ የመጨረሻቸው ቦታ መንግስተ ሰማይ ነው የሚሆነው ለዚህ ነው ጌታ ኢየሱስ ክርስቶስ ወደ ህይወት የሚወስደው መንገድ ወደ ሞት፣ ወደ ጥፋት፣ ወደ ሐዘን፣ ወደ ጭንቀት፣ ወደ ዲስትረስ ውስጥ አይደለም። እዚህ ምድር እንኳን እያሉ ሰዎች ኑሮን እንደ ሲኦል ነው የሚያዩት። ግን እኛ በእግዚአብሔር የዳንን በጠባቡ መንገድ የምንገባ ሰዎች የመጨረሻችን የዘላለም ህይወት፣ ትልቅ መጽናናት፣ ትልቅ ተስፋ እዚህ ምድር ላይ የእግዚአብሔር እርዳታ፣ የእግዚአብሔር ጥበቃ የሚገለጥብን ሰዎች ሆነን ነው የምንኖረው። እና አስደናቂ መልእክት ነው ጌታ ኢየሱስ የተናገረ እና እኔ አሁን እንደ ማሳሰቢያ ለማጠቃለል ስመጣ አንድ ጥያቄ ጠይቃለሁ። እናንተ አሁን እግዚአብሔር ዝጋ ተገልጦ ልባችሁን ቢገልጠው ወይም ደግሞ የመንገዳችሁን ቢገልጠው የትኛው መንገድ ላይ ነው የምትገኙት? ጠባቡ ደጅ ውስጥ ገብታችሁ በቀጠነው መንገድ ላይ ናችሁ ወይስ ሰፊው ደጅ ውስጥ ኦፍኮርስ የተወለድኑ በዛ ነው አሁንም በሰፊው ደጅ ውስጥ ሆናችሁ ወደ ጥፋት በሚወስደው መንገድ ላይ ናችሁ የትኛው ጋር ናችሁ ይሄ በጣም አሳሳቢ ጥያቄ ነው ይህንን የተናገረው ጌታ ኢየሱስ ነው እኔ ለማብራራት ነው የሞከርኩት ነጥቦችን እንደ ውስጡ ያሉ ነጥቦችን በማሳየት ምክንያቱም ስብከት ይሄ መሆን ስላለበት ግን አሁን እኛ ማሰብ አለብን የትኛው መንገድ ላይ ነው ያለን፣ በየትኛው ከስንት ሰዎቹ ጋር ነው እየሄድን ያለ ነው? በዓለም ውስጥ ካሉት ከብዙዎቹ ጋር፣ በዓለም መንፈስ፣ በኃጢአት መንፈስ፣ በሰይጣን መንፈስ፣ በስጋ ፍላጎት፣ በራሳችን የተፈጥሮ ዝንባሌ ወይስ በጌታ መንገድ፣ በጌታ መንፈስ፣ በእግዚአብሔር ችሎታ፣ በእግዚአብሔር እርዳታ ሰላም፣ እረፍት፣ እውነተኛ እርካታ፣ ደስታ፣ ኑሮን ወደ መንግስተ ሰማይ ነው እየሄድን ያለ ነው። ወዴት ነው ወይስ ዝም ብሎ ማናቀውንን? አንድ ነገር እርግጠኛ እንደሆነ ልነግራችሁ እፈልጋለሁ። በዚህ በዓለም ላይ የሚኖሩ ሰዎች በሙሉ ጥቂቶቹ የተባሉት በጠባቡ ደጅ የገቡት ወደ ህይወት እየሄዱ ነው። በጣም ብዙዎቹ የተባሉት በሰፊው መንገድ ላይ ያሉት እዛው ተወልደው እዛው እየተጓዙ ያሉት ወደ ጥፋት ነው የሚሄዱት። ግን በዚህና በዚህ አቋራጭ መንገድ የለም። በዚህና በዚህ መካከለኛ መንገድ የለም። አንድ ሰው ሊሆን የሚችለው ወይ በሰፊው መንገድ ወደ ጥፋት እየሄደ ነው። አንድ ሰው ሊሆን የሚችለው ወይ በጠባቡ መንገድ ወደ ህይወት እየሆነ ነው። መሀል ሰፋሪ የሚባል ነገር የለም። እና ከሁለት አንዱ ጋር የትኛው ጋር እንደሆነን በማሰብ ይሄ የሃይማኖት ስምም ጉዳይ አይደለም፣ ጌታ ኢየሱስ ክርስቶስን የመከተል ጉዳይ ነው እና ራሳችንን መርምረን ወደ ጌታ በመመለስ ወደ ዘላለም ህይወት በሚወስደው መንገድ ላይ መሆን አለመሆናችንን ማረጋገጥ አለብን። እዚሁ ምድር ላይ ነው ይሄን ማረጋገጥ የምንችለው፣ መንግስተ ሰማይ ስንገባ አይደለም። እዚሁ ምድር ላይ እንድናውቀው ነው ጌታ ኢየሱስ ክርስቶስ የፈለገው እና በዚህ ጉዳይ እንድናስብ እያንዳንዳችን ያስፈልጋል። በዚህ መንገድ ውስጥ ያለን ሰዎች ደግሞ ሌሎች ወደዚህ መንገድ እንዲመጡ መጸለይ አለብን። በእውነት ሰዎች በሙሉ በጥፋት መንገድ ላይ ስላሉ በጣም ብዙ ሰዎች ወደዚህ መንገድ እንዲመጡና ህይወታቸው በመጨረሻ በምድር ላይ ተሰቃይተው አይተው በምድር ላይ ልዩ ውጣ ውረድን አይተው መጨረሻቸው ደግሞ ጥፋት እንዳይሆን ልንጸልይላቸው ለሰዎች ያስፈልጋል። ሲሪየስ ነው፣ የምር ነገር ነው። ዝም ብሎ ነገር አይደለም፣ እና እንድናስብበት እግዚአብሔር ይፈልጋል። ጌታ ይባርካችሁ።